የዲ ደብልዩ ዜና በቅድሚያም ርዕሶቹን እንሆ የዩናይትድ ስቴትስ ጦር ባለፈው ሚያዝያ የመን እስር ቤት ውስጥ የነበሩ ስደተኞችን መግደሉ የጦር ወንጀል ሊሆን እንደሚችል የመብት ተሟጋቾች አስታወቁም። የመብት ተሟጋቾች በገለልተኛ ወገን እንዲጣራ በጠየቁት ጥቃት የተገደሉት አብዛኞቹ ስደተኞች ኢትዮጵያውያን ሳይሆኑ እንዳልቀሩ እየተነገረ ነው። የሱዳን ፈጥኖ ደራሽ ጦር ኤልፋሻር በተባለችው ከተማ የሚኖሩ ሰላማዊ ሰዎችን መግደሉ ዓለም አቀፍ ተቃውሞና ውግዘት አስከትሏል። የተባበሩት መንግስታት ድርጅት ለሰላማዊ ሕዝብና ለሰብአዊ እርዳታ አቀባዮች ልዩ ጥበቃ እንዲደረግ ጠይቋል። ሩሲያ በሁለት ቀናት ልዩነት ውስጥ የኒኩሌር አረር መሸከም የሚችሉ አዳዲስ ሚሳይልና የውሃ ውስጥ ሰው አልባ አውሮፕላን ሞከረች። የመሳሪያዎቹን ሙከራ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተቃውመውታል። የሰማቸው ግን የለም። ዜናው በዝርዝርም የዩናይትድ ስቴትስ ጦር የመን እስር ቤት ውስጥ የነበሩ ስደተኞችን መግደሉ እንዲጠራ የመብት ተሟጋቾች በድጋሚ ጠየቁ። የአሜሪካ ጦር ባለፈው ሚያዝያ ሰዓዳ በተባለችው ግዛት የሚገኝ እስር ቤት ላይ በጣለው ቦምብ በትንሹም ከ60 በላይ የአፍሪቃ ስደተኞችን ገሏል። አብዛኞቹም ኢትዮጵያውያን ናቸው ተብሎ ይታመናል። ያልታጠቁ እስረኞች መገደላቸው ከጦር ወንጀል ሊቆጠር እንደሚችል አምነስቲ ኢንተርናሽናልን ጨምሮ የተለያዩ የመብት ተሟጋቾች ሲጠይቁ ነበረ። የየመን ሁቲዎች በቀይ ባህር ላይ ከእና ወደ እስራኤል የሚቀዝፉ መርከቦችን ማጥቃታቸውን ለማሽከፍ የእስራኤልና የአሜሪካ ጦር ኃይላት የመንን በተደጋጋሚ ሲደበድቡ ነበረ። እስር ቤቱን የደበደበው የአሜሪካ ጦር የማዕከላዊ እዝ የቀድሞ አዛዥ ጀኔራል ማይክል ኩሪላም ጦራቸው የመን ውስጥ ስለገደላቸው ሰላማዊ ሰዎች ዝርዝር መረጃ እንደሚሰጥ ቃል ገብተው ነበረ። እስካሁን ግን በይፋ የተሰጠ ማብራሪያ የለም። አምነስቲ ኢንተርናሽናል ከጥቃቱ የተረፉ ኢትዮጵያውያን ስደተኞችን አነጋግሮ ሰሞኑን እንደዘገበው እስር ቤቱ በተጠቃበት ወቅት በአካባቢው የጦር ኃይልና ወታደራዊ ተቋም አልነበረም። ያልታጠቁ እስረኞችን የገደለና ያቆሰለው ጥቃት ከጦር ወንጀል ሊቆጠር እንደሚችል የመብት ተሟጋቾች እያስታወቁ ነው። እስር ቤቱ ከሶስት ዓመት በፊትም በሳውዲ አረቢያ ምራሹ የአረብ ሀገራት የጦር ጀቶች ተመትቶ 66 ሰዎች ተገለውበት ነበረ። ብሪታንያ ውስጥ ሴቶችን በመተናኮል ወንጀል እስራት ተፈርዶበት የነበረው ኢትዮጵያዊ ስደተኛ ሀዱሽ ቅባቱ ወደ ሀገሩ መጋዙን ብሪታንያ አስታወቀች። ስደተኛ ሀዱሽ ለንደን አጠገብ በምትገኘው ኢፒንግ ከተማ አንዲት ልጃገረድና አንዲት ሴቶች ዘሮ ላይ ጾታዊ ትንኮሳ አድርሷል በሚል አንድ ዓመት እስራት ተፈርዶበት ነበረ። የሀዱሽ ወንጀል ወትሮም ስደተኞችን ለሚያጠሉ ቀኝ አክራሪ ፖለቲከኞችና ደጋፊዎቻቸው ጥሩ ምክንያት ሆኖ ተደጋጋሚ የጸረ ስደተኞች ሰልፍ ቀስቅሷል። ሰልፈኞቹ ስደተኞች በጊዜያዊነት የሚያርፉባቸውን ሆቴሎች ሰባብረዋል። የ38 ዓመቱ ስደተኛ አንድ ወር ከታሰረ በኋላ በስህተት መፈታቱ ደግሞ በጠቅላይ ሚኒስትር ኪር ስታርመር መንግስት ላይ ጠንካራ ትችት አስከትሏል። ስደተኛውም ከ48 ሰዓታት አሰሳ በኋላ ባለፈው እሁድ ተይዞ፣ የብሪታንያ የሀገር ውስጥ ሚኒስቴር ዛሬ እንዳስታወቀው ደግሞ ከብሪታንያ ተግዞ ኢትዮጵያ ገብቷል። ወደ ብሪታንያ ዳግም የመመለስ መብት የለውም። የሱዳንን የምዕራባዊ ዳር ፉር ግዛት ትልቅ ከተማ ኤልፋ ሻርን ባለፈው ቅዳሜ የተቆጣጠረው የፈጥኖ ድራሽ ጦር ወይም አርኤስኤፍ በእንግሊዝኛ ምጻሩ ሰላማዊ ሰዎችን መግደል ማሰቃየትና ማሰደዱ ዓለም አቀፍ ቁጣና ውግዘት ቀስቅሷል። የተባበሩት መንግስታት ድርጅት ትናንት እንዳስታወቀው የፈጥኖ ድራሹ ጦር ኤልፋ ሻር ውስጥ 1400 ሰላማዊ ሰዎች ገሏል። ሌሎች የመብት ተሟጋቾች እንደሚሉት ደግሞ የሟቾቹ ቁጥር ከሁለት ሺህ በላይ ይበልጣል። የተባበሩት መንግሥታት ድርጅት ቃል አቀባይ ስቴፋን ዱጃሪች ትናንት እንዳሉት ለሰላማዊ ሰዎች ጥበቃ ይደረግ ዘንድ ዓለም አቀፉ ማኅበረሰብ አስቸኳይ እርምጃ መውሰድ አለበት። እኛና የሰብአዊ እርዳታ አጋሮቻችን በጋራ ባወጣ ነው መግለጫ ለሱዳን ሰላማዊ ዜጎችና ለሰብአዊ እርዳታ አቀባዮች ጥበቃ እንዲደረግላቸው ዓለም አቀፉ ማኅበረሰብ አስቸኳይ እርምጃ እንዲወስድ አሳስበናል። ኤልፋሻር ውስጥ መንቀሳቀስ ያልቻሉ ሰዎች መውጫ እንዲያገኙ ሰብአዊ እርዳታ እንዲደርሳቸውና ኤልፋሻርም ሆነ በሌላ የሱዳን አካባቢ ለሚገኙ ችግረኞች የሚሰጠው የሰብአዊ እርዳታ መጠን እንዲጨምርም ጠይቀናል። የሱዳን ፈጥኖ ደራሽ ጦር ሰላማዊ ሰዎችን መግደል፣ መበደል፣ ማሰደድና ሴቶችን መድፈሩን ሳውዲ አረቢያ፣ ቀጠር፣ የአውሮጳ ሕብረትና የተለያዩ ዓለም አቀፍ ድርጅቶች አውግዘውታል። የፍጥኖ ድራሹ ኃይል ኤልፋሻርን ከተቆጣጠረ በኋላ የሰሜን ኮርዶፋን ግዛት ለመያዝ በግዛቲቱ በሰፈረው የሱዳን መከላከያ ጦር ላይ መጠነ ሰፊ ጥቃት ከፍቷል። በተያያዘ ዜና የሱዳን መንግሥት ሁለት የዓለም ምግብ ድርጅት ባልደረቦችን ሱዳንን ለቀው እንዲወጡ ማዘዙ ተነግሯል። የዓለም ምግብ ድርጅት እንዳስታወቀው በሱዳን የድርጅቱ ተጠሪና የአስቸኳይ ጉዳይ አስተባባሪ 72 ሰዓታት ውስጥ ሱዳንን ለቀው እንዲወጡ የማይፈለጉ ሰዎች ወይም ፐርሶና ኖንግራታ ተሰጥቷቸዋል። ምክንያቱም አልተነገረም። ይህ በእንዲህ እንዳለ በተባበሩት አረብ ኤምሬቶች ይደገፋል የሚባለው የፈጥኖ ደራሽ ጦር የብሪታንያን ጦር መሳሪያ ታጥቋል መባሉ ለንደን ውስጥ የፖለቲካ ትኩሳት ቀስቅሷል። ብሪታንያም ለተባበሩት አረብ ኤምሬቶች የሸጠቻቸው ጦር መሳሪያዎች ለሱዳን ፈጥኖ ደራሽ ጦር ተላልፎ ውጊያ ላይ መዋሉን ለተባበሩት መንግሥታት የጸጥታው ጥበቃ ምክር ቤት እየደረሱ መረጃዎች አረጋግጠዋል ተብሏል። የተባበሩት አረብ ኤምሬቶች ዘገባውን አስተባብላለች። የብሪታንያ ምክር ቤት እንደራሴዎች ግን የብሪታንያ መንግሥት የራሱን ሕግ ጥሷል በማለት እየወቀሱ ነው። ጀነራል መሐመድ ሐምዳን ዳጋሎ የሚያዙት የሱዳን የፈጥኖ ድራሽ ጦር የዘር ማጥፋት ወንጀል ፈጽሟል ተብሎ ይወቀሳል። ይህ ዶይቼ ቬለ ነው። የእስራኤል ጦር የጋዛ ሰርጥን መደብደቡን ብሪታንያና ጀርመን ተቃወሙ። የእስራኤል ጦር ከጥቂት ሳምንታት በፊት የተደረገውን የተኩስ አቁም ስምምነት ጥሶ ትናንት ማታ የተለያዩ የጋዛ ከተሞችን ደብድበዋል። የጋዛም የሆስፒታል ምንጮች እንዳስታወቁት በድብደባው በትንሹ 104 ፍልስጤማውያን ተገለዋል። ከሟቾቹ 46ቱ ልጆች ወይም ሕፃናት ነበሩ። የብሪታንያ ጠቅላይ ሚኒስትር ኪር ስታርምር የእስራኤል ጦር ጥቃትን ሲበዛ አሳሳቢ ብለውታል። የጀርመኑ ዜና አገልግሎት ዴፒ እንደዘገበው ግጭቱ እንዳይባባስ ብሪታንያም ከዩናይትድ ስቴትስ እና ከአካባቢው ሀገራት መንግስታት ጋር እየተነጋገረች መሆኗንም ስታርመር አስታውቀዋል። የጀርመን ውጭ ጉዳይ ሚኒስትር ዮሃን ቫደፉልም እስራኤልና ሐማስ ተኩስ አቁሙን እንዳያፈርሱ አደራ ብለዋል። እስያን በመጎብኘት ላይ ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን የእስራኤል ጦር ጋዛን መደብደቡን ደግፈውታል። የእስራኤል ጦር ዛሬም ተኩስ አቁሙ ዳግም መከበሩን አስታውቆ ነበረ። ይሁንና ዛሬውኑ ሰሜናዊ ጋዛ ውስጥ የጦር መሳሪያ ማዕከል ያለውን ስፍራ መደብደቡን ገልጿል። ሩሲያ የኒኩሌር አረር የሚሸከምና በኒኩሌር ኃይል የሚዘወር አዲስ የውሃ ውስጥ ሰው አልባ አውሮፕላን ወይም ድሮን ሞከረች። ፕሬዚደንት ቭላዲሚር ፑቲን ዛሬ እንዳሉት ሰው አልባው አውሮፕላን በምንም አይነት መሳሪያ የማይጨናገፍ ቀላል ፈጣንና የትም ዓለም የሚደርስ ነው ብለውታል። ሩሲያ ባለፈው እሁድ ቡሬቨርዚኒክ የተሰኘ አዲስ የኒኩሌር አረር ተሸካሚ ሚሳይል ሞክራለች። የሩሲያ ሙከራም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ተቃውመውት ነበረ። የትራምፕን ተቃውሞ ከቁብ ያልቆጠሩት ፑቲን ዛሬ እንዳሉት ደግሞ ጦራቸው ትናንት የሞከረው ፔሶይዶን የተባለው መሳሪያ እሁድ ከተሞከረው የበለጠ ቀላልና ፈጣን ነው። ይህ ታላቅ ድል ነው። ምክንያቱም ስለ ብሬቨርዝኒክ ዘመናዊትና ጥቅም ከገለጽኩ በተጨማሪ የመጠን ልዩነት አለ። ብሬቨርዝኒክ በባህር ሰርጓጅ መርከብ ላይ ከሚጠመድ የኒክሌር ሚሳይል አንድ ሺህ ጊዜ ካነሰ፣ ፖሴይዶ ደግሞ መቶ ጊዜ ያነሰ ነው። በዩክሬን ጦርነት ሰበብ የዩናይትድ ስቴትስ ከምትመራው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህፃሩ ጦር ጋር የተፋጠጠችው ሩሲያ ጦር ኃይሏን እያጠናከረች የኒኩሌር ጦር መሳሪያዎቿንም እያሻሻለች እያደሰችም ነው። የካረቢክ አካባቢ ሀገራት ለብዙ ዓመታት ደርሶባቸው በማያውቅ ከፍተኛ ወዠቦ ተመቱ። ዝናብ የታቀፈው ሜሌንዛ የተባለው ከባድ አውሎ ንፋስ በሰዓት እስከ 335 ኪሎ ሜትር ይምዘገዘጋል። ትናንት አብዛኛውን የጀማይካ ግዛት በውሃ ሲያጥለቀልቅ ቤቶችን፣ ዛፎችን፣ የኃይልና የስልክ መስመር ተሸካሚዎችን እየገነደሰ ጥሏል። መንገዶችን አበለሻሽቷል። ከግማሽ ሚሊዮን በላይ ሕዝብ አንድም ውሃ አሊያም ደግሞ መብራትና ቤት የለውም። በአደጋው ጃማይካ ውስጥ እስከዛሬ ቀትር ድረስ አንድ ሰው መሞቱን የተረጋገጠው፣ ሄይቲ ውስጥ ግን ወጀቦብ ያስከተለው ጎርፍ በትንሹ 20 ሰዎች ገሏል። አውሎ ንፋሱ ዛሬ ወደ ኩባ ተሻግሮም የኩባን ሁለተኛ ትልቅ ከተማ ሳንዲያጎ ደ ኩባንና አካባቢዋን እየመነቃቀራቸው ነው። ከ750 ሺህ የሚበልጥ የኩባ ሕዝብ ጊዜያዊ መጠለያ ጣቢያ ውስጥ ሰፍሯል። የአየር ትንበያ ባለሙያዎችን እንደሚሉት በየጊዜውም በከባድ አውሎ ንፋስ የሚመቱት የካረቢክ አካባቢ ሀገራት የአሁኑን አይነት አደጋ ያጋጠማቸው ከዘጠና ዓመታት በፊት ነበረ። ይህ ዶይቸ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የዩናይትድ ስቴትስ ጦር ባለፈው ሚያዚያ የመን እስር ቤቶች ውስጥ የነበሩ ስደተኞችን መግደሉ የጦር ወንጀል ሊሆን እንደሚችል የመብት ተሟጋቾች አስታወቁ። የመብት ተሟጋቾች እንዲጣራ በጠየቁት ጥቃት የተገደሉት አብዛኞቹ ስደተኞች ኢትዮጵያውያን ሳይሆኑ እንዳልቀረ እየተነገረ ነው። የሱዳን ፈጥኖ ደራሽ ጦር ኤልፋሻር በተባለችው ከተማ የሚኖሩ ሰላማዊ ሰዎችን መግደሉ ዓለም አቀፍ ተቃውሞና ውግዘታ አስከትሏል። የተባበሩት መንግስታት ድርጅት ለሰላማዊው ሕዝብና ለሰብአዊ እርዳታ አቀባዮች ጥበቃ እንዲደረግ ጠይቋል። ሩሲያ በሁለት ቀናት ልዩነት ውስጥ የኒኩሌር አረር መሸከም የሚችሉ አዳዲስ ሚሳይልና የውሃ ውስጥ ሰው አልባ አውሮፕላን ወይም ድሮኖችን ሞከረች። የመሳሪያዎቹን ሙከራ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ተቃውመውት ነበረ። የሰማቸው ግን የለም። የዜናው መልእክት የእስካሁኑ ነበር።